የባለብዙ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ ከምሽቱ መሰናዷችን አንዱን መርጠን እናስተዋውቃችሁ። በዘመድ እጅ በልጅነቴን አፕሮፕሪትሊ ሃንድል ተደርጊያለሁኝ እና ለማን መንገድ እንደምችል አላውቅም ነበረ የሆነ ኦልሞስት ስለዛ ሰው አክሰፕትድ የሆነ ነገር ነበረ ቤተሰብ ውስጥ እንደዚህ ነው እኮ ያደረገዋል እኮ እሱ የሚል ነገር እና እሱን ነገር ካደግኩኝ በኋላ ነው ህይወቴ ላይ ያመጣውን ኤፌክት ያየሁት። በሴቶች ላይ የሚደርሱ ጥቃቶችን የሚያጋልጡ እንቅስቃሴዎችን በማስተባበር ትኩረትን ከሳቡ ወጣቶች መካከል አንዷ የሆነችውን ትዕምርት ሽመልስን የጋቢና እንግዳ አድርገን ይዘናታል። አድማጮች በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ህንፃና የስራ ቦታችንን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። የዕለቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን ቆዩና በዛ ያሉ በመረጃ በመረጃ የተሰነቁ ዘገባዎቻችንን አዳምጡ። አሁን ወደ ቀዳሚው ርዕሳችን እንለፍ። በሴቶች ላይ የሚደርሱ ጥቃቶችን የሚያጋልጡ እንቅስቃሴዎችን በማስተባበር ትኩረትን ከሳቡ ወጣቶች መካከል አንዷ የሆነችው ትዕምርት ሽመልስ ናት። የዛሬ የጋቢና እንግዳችን ከትዕምርት ጋር ሚቱ ስለተሰኘው በሴቶችና ሕጻናት ላይ የሚፈጸሙ ወሲባዊ ጥቃቶችን አጋላጭ ድረገጽ እንዲሁም በተያያዥ ጉዳዮች ላይ አጭር ቆይታ እናደርጋለን። ትዕምርት ውይይቱን ያደረገችው ከሀብታሙ ስዩም ጋር ነው። ወደ ውይይቱ። በጣም አመሰግናለሁ ትዕምርት ሽመልስ እንግዳችን ሆነሽ ስለተገኘሽ። አንቺ እንግዲህ ማህበራዊ መገናኛ አውታሮችን የተለያዩ ለውጦችን ለመፍጠር ከሚጠቀሙ ወጣቶች መካከል አንዷ ነች። ብዙ ጊዜ የምትታወቂው ደግሞ በቤት ውስጥ፣ በቤተ ዘመድና በመሰል የሚደርሱ ወሲባዊ ጥቃቶችን፣ የወሲብ ትንኮሳዎችን የሚያጋልጡ ዘመቻዎችን በማነሳሳት ነው በመጀመር ነው። ለምንድን ነው በዚህ ሀሳብ ላይ መንቀሳቀስ የፈለግሽው? እኔ ብቻዬን አይደለም ይሄን ነገር የመሰረትኩት ሁለት ሌሎች ልጆች አሉ ና ሶሻል ሚዲያ ላይ ብዙ ጊዜ የምናጠፋው ሶሻል ሚዲያ ላይ ነው። እኔ ብሎገር ነኝ። ብሎግ አረጋለሁ። አንቼን የሚል የራሴ ፔጅ አለኝ፣ ስለ ራሴ ሕይወት ተመክሮች የማካፍልበት ና ሌሎችም ሰዎች አሁን ኢንተርኔት ና ሶሻል ሚዲያ ላይ ጊዜ እናጠፋለን ና አንደኛዋ ከመስራቾቻችን አንደኛዋ ሌላ የግል ፔጅ አላት። እና እዛ ፔጅ ላይ አነጋጋሪ ጥያቄዎችን በሶሳይቲያችን ውስጥ ኢትዮጵያን መሀል አንዳንድ ነገሮች እያነሳች ጥያቄዎች እየጠየቀች ሰዎች መልስ ይመልሱላታል ስክሪንሻት እያነሳች ፖስት ታደርጋለች እንደሱ አይነት ልምድ ነበራት እና እዛ ላይ ነው የተጀመረው ይሄ ሁሉ ነገር ብዙዎቻችን አላሰብነውም ነበረ እናም የአርኬሊ እንትን ላይፍታይም ላይ የአርኬሊ ፕሮግራም ኤር ያደረገ ጊዜ እኛ ሶሳይቲ ውስጥ ኢትዮጵያውያን ውስጥ እንደ አርኬሊ የመሰሉ ሰዎች አሉ ወይ? ሁዋርድ አርኬሊስ ኢንር ኮሚኒቲ ብላ ጀመረች። አርኬሊ እንደታወቀው የፖፕ አቀንቃኝ ነውና፣ ከድሜ በታች ያሉ አንደር ኤጅ የሆኑ ለአቅመ አዳም ያልደረሱ ሴቶች ላይ ጥቃት በማድረስ የታወቀ ሰው ነው። ላይክ እንደዚህ አይነት ኬዞች አሉት። ከዛ በቃ ሀንድረድን ሀንድረድ በመቶች የሚቆጠሩ ታሪኮች ሼር መደረግ ጀመሩ እዛ ፔጅ ላይ የሚያስደነግጥ ሁኔታ። እና እኔም ፐርሰናሊ የገጠመኝን ነገሮች ሼር ለማድረግ እስከዛሬ ለቤተሰብ እያሰብኩ፣ ለትዳሪ እያሰብኩ የተጨነቅኩ ያላወጣኋቸው ታሪኮች ነበሩኝ እና ኢምቦልድን ሆንኩኝ፣ ድፍረት አገኘሁኝ፣ እኔም ታሪኬን ሼር አረኩ። ከዛ ይሄ ነገር በጣም መወራት አለበት፣ አንድ ቀን ብቻ አውርተን የምናልፈው ነገር አይደለም። ሴት የሆነ ዴዲኬትድ የሆነ ለዚህ የተወሰነ ፔጅ ያስፈልገናል። ምንን በለው ሚቱ ኢትዮጵያ ምናምን ተብሎ ከዛ ነው ያደገውና ሶስትነን መስራቾቹ። ጥያቄህን ለመመለስ ለምንድን ነው እንደዚህ ያደረግ ነው፣ አገን ሶሻል ሚዲያ ላይ በጣም ጊዜ ይጠፋል። ሰው ኢንፎርሜሽኑን የሚያገኘው አሁን ስልክ መያዝና ኢንተርኔት ብራውዝ ማድረግ ዴይ ደይ ስራችን ነው። በሰአታት ነው የምናወጣው ጊዜና ሰውን ባለበት ቦታ መድረስ እንዳለብን ስለገባን ነው፣ ሞር በሚጠቀመው ጋጀት ማለት ነው እንደዚህ መሰል ዘመቻ የሚያስጀምር አሳሳቢ ጉዳይ ነው ወይ? ይህ በቤተሰብ ውስጥ በቅርብ ዘመዶች የሚደርሱ ወሲባዊ ጥቃቶችና መሰል ጉዳዮች ይህን ያክል አሳሳቢ ደረጃ ላይ ደርሰዋል ወይ ብሎ የሚያስብ ሰው አለ። እስቲ ምን ያክል አሳሳቢ እንደሆነ የተወሰኑ ነገሮችን ጠቃቅሰሽ ንገሪኝ። በጣም በጣም አሳሳቢ ነው። በልጅነታቸው የደረሱ ነገሮች እስካሁን አምቀው ሳያወጡት፣ በብዛት ደግሞ የኔ ጥፋት ነው ብለው ሼም ይዘው ጊልት ይዘው ማፈርን ይዘው አድገው ህይወታቸው ላይ ደህና ደረጃ እንኳን ደርሰው ደስታና ሰላምን ኤክስፒሪየንስ ማድረግ የማይችሉ ሴቶች በጣም በብዛት አሉ። ሼር ከተደረጉት ከተካፈሉት ታሪኮችም የተረዳ ነው። እሱን ነው። ልጆች በማይጠረጥሩት ሰው፣ ሊወደኝ ሊንከባከበኝ ይገባል ብለው በሚያስቡት ሰው ሴት ልጆች የሚደርስባቸው ጥቃት በየቤቱ በየጓዳው ያለ ነገር ነው። ይህንን ንቅናቄ ስንጀምረው በርቱ ጎብዙ ልክ ነው እንዳለንም ሰው በፍጹም የለም፣ ውሸታችሁን ነው። የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይም ጠባሳ ለመጣል ብላችሁ ነው። ብሎም የገረመውም ሰው አለ፣ ዲና እያደረገውም ሰው አለ። ግን አንደኛ ኤቪደንስ የሚሆንልን ሼር የተደረጉት ታሪኮች ናቸው። ተመሳሳይነታቸው እነዚህ ነገሮች ታፍነው ሴቶቹ ወይም የሆነ ቦታ ተወስደው አብዳክ ተደርገው አይደለም። እነዚህ ጥቃቶች የደረሱባቸው በብዛት ሴቶች ብቻ አይደሉም፣ ባይ ወንዶችም ናቸው። ያው የሴቶቹን ነው በብዛት ከቨር የምናደረገው እዛ ላይ ስለሆነ በጣም መስራት የሚያስፈልገን ብለን ስለምናምን እንጂ የሁለቱም ፆታዎች ችግር ነው። እና ታሪኮቹ እራሳቸው ይመሰክራሉ። በጣም ለአስፈላጊነቱ እና ለአሳሳቢነቱ ምናልባት የማህበራዊ ሚዲያ ዘመን መሆኑ፣ የማህበራዊ ሚዲያ አማራጮች መብዛታቸው እንደዚህ ያህሉ ሀሳቦችን አንስታችሁ ለመወያየት ሀይል ሆኖናል ብላችሁ ታስባላችሁ? በቀደመው ዘመን የማይደረግ አሁን ግን ቴክኖሎጂና እነዚህ አውታሮች መስፋፋታቸው ይህንን ሀሳብ ለማንሳት ምን ያክል ጠቅሟቸዋል? በጣም በጣም ትልቅ ጠቃሚነት አለው። ድሮ ሰው ሰብስበህ በወረቀት ተናግረህ በደብዳቤ ጠርተህ በጋዜጣ አሳትመህ ወይም ቲቪ ላይ ቀርበ ሬዲዮ ላይ ቀርበ ብቻ ማውራት የምትችላቸው እነዚህን ነገሮች በአንዴ አንድ ፖስት አድርገህ ታሪክ የሆነ ከሆነ ሰው ታሪክ መጥቶ ታሪኩን ዌብሳይት ላይ በማውጣት ወይም ኢንስተግራም ላይ ፌስቡክ ላይ በማውጣት ባይ ታውዘንድስ በጣም በደቂቃዎች ውስጥ ሺዎች የሚቆጠሩ ሰዎች ያዩታል። ማየቱ ብቻ ሳይሆን ደግሞ እዛው ላይ ጥያቄን በመጠየቅ የራሳቸውንም ታሪክ በመስጠት መልስን በመስጠት እርስ በርስ መማማር፣ እርስ በርስ ኢንተራክት የማድረግ ነገር አለ። ሶሻል ሚዲያ በጣም እኔ የወጣት ልጆች አሳዳጊ ነኝና፣ በጣም ሶሻል ሚዲያ አታብዙ፣ ምን አይነት እድሜ መጣ ምናምን ምልምናት ነኝ። አት ዘ ሴም ታይም ግን በዚህ በኩል ሳየው ግን እንደዚህ አይነት አክቲቪዝሞች ወደፊት እንድንራመድ በጣም አስተዋጽኦ አድርጎልናል። የአንድ ዘመቻ ወይም የአንድ እንቅስቃሴ ውጤታማነት የሚለካው በማህበረሰብ ውስጥ ወይንም ዘመቻው ባተኮረባቸው የማህበረሰብ አባላት ላይ የፈጠረውን ለውጥ በማየት ነው። ምን አይነት ለውጥ አምጥተናል እስካሁን ድረስ ብለሽ ታስቢያለሽ? በእናንተ በጀመራችሁት ዘመቻ ሰዎች የውስጣቸውን ለመተንፈስ መነሳሳታቸው አንድ ነገር ሊሆን ይችላል። ከዛ ውጭ ግን ጥቃት የፈጸሙ ሰዎች እንደዚህ ያሉ በደሎችን የፈጸሙ ሰዎችን ተከታትሎ ደግሞ ተገቢውን የሕግ ቅጣት እንዲያገኙ የሚያደርግ ማነሳሳትስ ሰርታችሁ ታውቃላችሁ ወይ? እንግዲህ ወደፊት ወደዛ ነው መሄድ የምንፈልገው። በጣም ስድስት ወራችን ነው ከጀመርን ይሄንን ነገር እና በጣም በኢንፈንሲው በልጅነቱ ያለ ሙቭመንት ነው። ግን በስድስት ወር ውስጥ መድረስ የቻልንባቸው ነገሮች ኢቨን ሀውስ ሆልድ ስም መሆን፣ ሚቱ ኢትዮጵያ እንዳለ ማወቁ፣ ሰው ታሪካቸውን ሼር ማድረግ መፈለጋቸውና የት እንደሚሄዱ ማወቃቸው ራሱ ትልቅ ወደፊት የሄድ ነው መንገድ ነው። በአጭር ጊዜ ብዬ አስባለሁኝ። ሌሎች በዚህ ሙቭመንት አካባቢ አረጋውያን የሆኑ አንጋፋ የሆኑ ሙቭመንቶች አሉ። እነ ሴታዊት እነ የለው ሙቭመንት ከነሱ ጋር በጣም በቅርብ ለመስራት ኢትዮጵያም ሄጄ ጎብኝቻለሁ ቢሮአቸውና በቅርብ ከነሱ ጋር ፓርትነር ለማድረግና እነሱንም ለማገዝ ታጥቀን የተነሳንበት ሁኔታ ነው ያለው። አንድ ሴት እኔ ብቻ ነኝ ብላ በማሰብ ራሷን ትጎዳ፣ ራሷን ትበድል ወይንም ራሷን ትኮንን የነበረች ሴት ታሪክን የሌላን ሰው ታሪክ አንበባ እኔም እኮ እንደዚህ ይሆኛለሁ ብላ ሶሊዳሪቲ ማግኘቱ ወይንም ሪሌት ማድረጉ ብቻ ሳይሆን እንደዚህ አይነት ነገር ሀፕን አድርጎባቸው ኦቨርካም አድርገው ሰርቫይቭ አድርገው ደና ደረጃ ላይ የደረሱትን ሰዎችም ታሪክ በማየት ህይወቷን ማሻሻሏ በጣም ትልቅ ስቴፕ ነው ብለን እናምናለን። ሀብታሙና ትዕምርት ጥሩ ውይይት እያደረጉ ነው ያሉት። አድማጮች ክፍል አንድን እዚህ ላይ ገታ እናደርገውና ስለ ኮሮና ቫይረስ የጥንቃቄ መልእክት እናሰማችሁ። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው፣ ትኩሳት ካለው፣ የሚያስለውና የሚያስነጥሰው ከሆነ እባክዎን ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሶ አፉውንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮል ያብሰዋቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲሩቅ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች። በሴቶች ላይ የሚደርሱ ጥቃቶችን በተመለከተ ሀብታሙ ስዩም ከትዕምርት ሽመልስ ጋር የጀመረው ውይይት ይቀጥላል። እንደዚህ ያሉ እንቅስቃሴዎች ከሚነሳባቸው ትችቶች መካከል አንዱ ምንድን ነው? አንደኛውን ጾታ በዳይ፣ ሌላኛውን ደግሞ ተበዳይ አድርጉ የመሳል ጉዳይ አለ። በሴቶች ጥቃት ውስጥ ወንዶችም በአዎንታዊ መንገድ ሚና እንዲጫወቱ የማድረግ የማነሳሳት ሂደቱ ያነሳ ነው የሚሉ ወገኖች ጥያቄዎች አሉ ከዚያ አንጻር ወንዶች እናንተ በጀመራችሁት እናንተን የሚመስሉ ዘመቻዎች ውስጥ ሊያደርጉት የሚችሉት አስተዋጽኦ የለም ወይ? በጣም አለ። አንድ እጅ ብቻ ማጨብጨብ አይችልም። አብረን የምንኖረው ይሄንን ሕይወት እና ብዙ ጊዜ እህትም አለኝ ሚስትም አለኝ እናትም አለኝ ሲሉ ሰማለው፣ ወንዶች ለዛ ብቻ ሳይሆን ሰው በመሆናችን ብቻ እኩልነትን መስበክ መቻል እንዳለብን። አብረን ተጋግዘን ነው ይችን ኑሮ መኖር የምንችለውና በጣም ብዙ ቦታዎች አሉ። በኛ በሚቱ ኢትዮጵያ ቮለንቲሮች አሉን ወንዶች፣ ኤዲት በማድረግ አርቲክሎችን ፖስት በማድረግ ሶሻል ሚዲያ ላይ በማርኬቲንግ ምናምን የሚረዱን እና ቦርድ ሜምበሮችም አሉን ወንዶች። ከዛም ጀምሮ ደግሞ ሴታዊቶች የሚሰሯቸው ጥሩ ነገሮች አሉ አሪፍ አባት ብለው አባቶች ከሚስቶቻቸው ወይም ከእናቶች በርደኑን ወይም ሸክሙን የልጅ የማሳደግን ሸክም ሼር ሲያደርጉ የሚያሳዩ ፎቶዎች እና ታሪኮች በዛ ሀሽታግ ሼር ያደርጋሉ። እና በጣም ወንዶችን ጥለን መሄድ አንችልም። ቅድምም እንደጠቀስኩት ይሄ የጾታዊ ጥቃት ሴቶች ላይ ሞር ዴንጀረስ ሞር አስጊ ስለሆነ እና ሞር ራምፐንት ዋይድ ስፕሬድ ስለሆነ ወደ ሴቶቹ አተኮርን እንጂ ወንዶችም የጾታ ተጠቂዎች አሉ። በቤተሰቦችም ሆነ በአሰልጣኞች በአስተማሪዎች በተለያዩ ባመኗቸው ሰዎች የሚደርስባቸው የጾታ ጥቃዎች ወንዶችም ቪክቲሞች ናቸው እና ይሄ የጾታ እንትን አይደለም የጾታ ፍትጊያ እንዳይሆን ነው የምንፈልገው። ተባብረን አንድ መልስ ማምጣት የምንችልበት ነገር ነው እንዲሆን የምንፈልገው የተወሰኑ ማሳያዎችን ብናነሳ ወዳሉ ከደረሱች ታሪኮች በጣም ልብሽን የነኩሽ ብዙ ይሆናሉ ብዬ ምም እነሱም ባለን ሰዓት ውስጥ ሁሉም ባንጠቅስም የተወሰነውን ግን እስቲ እንድታስታውሽና እንድታጋሪን ላድርግሽ። እሺ፣ ዌብሳይታችን ላይ በመሄድ ታሪኮቹን ማንበብ ይቻላል። በጣም በብዛት አሉ እዛ ላይ ታሪኮቹ እና ያው ዌብሳይታችን ላይ ፖስት ማድረጉን ኔሰሰሪሊ እዚህ እንዳወራው መብት ይሰጠኛል ብዬ ላይክ ኤግዛክትሊ እየጠቀስኩኝ እርግጠኛ አይደለሁኝም። ግን ጀነራሊ ማውራት የምችላቸው ነገሮች አሉ። ከደረሱን ታሪኮች አንድ የተላከልን ታሪክ አለ። በጣም ከጥሩ ቤተሰብ የወጣች ልጅ ፒያኖ እንዲያስተምራት የተቀጠረላት ሰው አጠገቧ ቁጭሎ ፒያኖ እያስተማራት በአመታት የፈጀ ማንም ያላወቀላት የጾታ ጥቃት ሲያደርስባት እንደነበረና በልጅነት አይምሯ የራሷ ጥፋት አርጋ እንደወሰደችው ቆሻሻ ነኝ ብላ እንዳሰበች፣ ቤተሰቦቿ እንዲሰሙ እንዳልፈለገች፣ ቤተሰቦቿ ቢሰሙም እኔን ይደግፉኛል እኔን ያምኑኛል ብላ ባለማሰቧ ምክንያት ያንን ነገር ኢንተርናላይዝ አርጋ ወደ ውስጧ ይዛው አድጋ ምን አይነት ትልቅ ሰው ወይ ምን አይነት አደልት እንደሆነች አፌክት ያደረጋት ነገር ይቅርታ በእንግሊዝኛ ገባሁበት። ግን እሱ አለ አንድ የሚወጣልኝ አንድ በአባታቸው እጅ የተደፈሩ ሁለት እህትማማቾች አሉ ታሪካቸውን ሼር ያደረጉት እና በቃ ተመሳሳይ እንደዛ ነው። አጎቶች፣ ቤተሰብ፣ ቤቢሲተር እልኝ ልጄን ተብሎ የተተወ ከዝን ወጣትም ሆነ ተለቅ ያለ ሰውና በአስደንጋጭ ሁኔታ ፓተርኑ አንድ አይነት ነው። በሚታመኑ ሰዎች፣ በማይጠረጠሩ ሰዎች ነው እነዚህ ነገሮች የተፈጠሩ ያሉት። የተወሰኑ ታሪኮችን ወይም ጉዳዮችን ስትነግሪ በአድማጭ ላይ የሚፈጥሩት ጫና አለ። እንዲሁ በዚህ አፍታ እንኳ የሚሰማው ሰው የሚሰማው ጫና አለ። አንቺ ግን በርከት ያሉ ጉዳዮች ናቸው የሚመጡብሽ፣ ተመሳሳይ የተለያዩ ታሪኮች በየቀኑ ይደርሱሻል። የልጅ እናት ነሽ ማለት ዳር ነሽ እነዚህን መሰል ወደ ቁዘማ ውስጥ ወደ ትልቅ ድብርት ውስጥ የሚከቱ ጉዳዮችን በተደጋጋሚ ስሰሚ፣ ምን ግብ አድርገሽ ነው በአንቺ ውስጥ ማሳካት የምትፈልጊ? ትልቁ ስዕል ምንድን ነው? ጥሩ ጥያቄ ነው። በጣም አፌክት ያደርጉኛል ሳነባቸው። ኔ ኢቨን ወደ ራሴ መገጠመኝ ይወስዱኛል። ሂል አድርጌ ድኜ ህይወቴ ውስጥ ያመጣውን ነገር ተቀብዬ ጥሩንም በጎንም ይዤ ሄጃለሁ ብዬ የማስበው ነገር ውስጥ ሁሉ መልሶ የሚወስደኝ ጊዜ አለ። አንዳንዴ እንደዚህ ዓይነት ታሪኮች ሳነብ ግን ወዴት እወስደዋለሁ? ያንን ህመም፣ ያንን ድብርት፣ ያንን ሻክ ወስጄ አንድ ነገር ማድረግ ከቻልኩ አንድ ስልኳ ላይ ይሄንን ታሪክ አይታ እኔም እኮ እንደዚህ ሆኛለሁ ብላ ሪሶርሶች ለማግኘት ኛ ዌብሳይት ላይ መታ የሆነ ነገር ጥቅም ማግኘት ከቻለች አንድ ሴት ወይም አንድ ወንድ ኢቭን በጭንቅላቷ፣ ሚቱ የሚለው ቃል በጣም ትልቅ ፓወር አለው። እኔም የሚለው ነገር ትልቅ ፓወር አለው። ኢቭን ጀነራሊ ህይወት ራሱ ስንኖር፣ አንተ የምትቸገረውን ችግር እኔ የምትቸገረውን ችግር አትቸገርም ብዬ አስባለሁ። እንዲሁ ስንተያይ ለባብሰን ምናምን ችግራችንን የውስጣችንን በሰውነት የሚደርሱብን ነገሮች የመደበቅ ነገር አለ። አውጥተን ስንነጋገር ነው ኮኔክሽን የሚመጣው። ከኮኔክሽን ደግሞ አብሮ ማደግ፣ መሻሻል፣ መማማር አለ እና ወደዛ ወስደዋለሁኝ ኤነርጂን ከሀዘኑም ከድብርቱም አትሊስት ለውጥ ካመጣሁኝ በእንደዚህ ነገር በእንደዚህ በሚቱ ኢትዮጵያም የራሴንም ታሪክ ሼር በማድረግ እሷ ካለፈችውና ደና ህይወት መመስረት ከቻለች ብዙ ጊዜ በቃ ወንድን አላምንም የሚል አይነት አፕሮች አለ። የሆነ ነገር ሀፕን ካደረገ በወንድ በታመነ ሰው የፆታ ጥቃት ከደረሰ የወደፊት ሪሌሽንሽፖችን አፌክት ሊያደረግ ይችላል። ግን እኔን የሚያይ ሰው ህይወቷ እንደዚህ ሊለወጥ ከቻለ ራሷን እንዲ ማሻሻል ከቻለች እኔ ምችላለሁ። ያንን ህይወቴን ታሪኬን አውጥቼ በመናገር የረዳኋቸው ሰዎች እንዳሉ ስለማቅ ከድብርቱም ከሀዘኑም ቶሎ ወጣለሁኝ። ልጄን ስታነሳ አዎ ህፃን ልጅ አለችኝ። የባለቤቴም ልጅ አለች የስምንት ዓመት ልጅና እነሱን ኬር ስናደርግላቸው እና ስናሳድጋቸው ፓርቲኪላር እንድንሆን አድርጎናል። ከማጋር ነው የሚውሉት፣ የት ነው የሚውሉት፣ ማናላ አካባቢያቸው። እንደገና ደግሞ የሆነ ነገር ቢፈጠር በኋላ መጥተው እንዲነግሩን እና ሶሉሽን እንድናገኝላቸው ስለምንፈልግ ያንን ሪሌሽንሽፕ ያንን ግንኙነት ከአሁኑ ነው የምንሰራው። ነገሮች ጥሩ እያሉ ችግር ሳይፈጠር ምንም ቢሆን መጥተው ሊነግሩን እንደሚችሉ ሰውነታቸውን ማወቅ እንዳለባቸው፣ ማ በምን መንገድ ከነካቸው ኢንፕሮፕሬት እንደሆነ ልክ እንዳልሆነ ለእናት ለአባት መናገር እንዳለባቸው በግልጽ እንነጋገራለን እና እነዚህን ታሪኮች የሚረዱኝ ከራሴ ታሪክ ጨምሮ ጀምሮ እዚ ልጆቼን አስተዳደግን እንዳሻሽልም ነው። መጀመሪያ አካባቢ ጠቀስ አድርገሸዋል። እሱን ነገር ገፍቼ መሄድ አልፈለግኩም ነበረ፣ ምናልባት ወደማትፈልጊው ስሜት ወይም ወደማትፈልጊው ትዝታ ውስጥ ለመመለስ ስላልፈለግኩም ጠቅለል ያለ ነገር ንገሪን። አንቺም በእንደዚህ ባለው ወይም ጥቃት ውስጥ አልፈሻለሁ? አዎ፣ አልፍ ያለሁኝ እኔ እንዲያውም እድለኛ ነኝ ብዬ የማስበው ኦል ዌይ አልሄደም፣ ቪክቲማይዝድ አልሆንኩም፣ ግን ኢንአፕሮፕሪየትሊ በዘመድጅ በልጅነቴን ኢናፕሮፕሬት ሃንድል ተደርጊያለሁኝ እና ለማን መንገድ እንደምችል አላውቅም ነበረ። የሆነ ኦልሞስት ስለዛ ሰው አክሰፕትድ የሆነ ነገር ነበረ ቤተሰብ ውስጥ እንደዚህ ነው እኮ ያደርገዋል እኮ እሱ የሚል ነገር እና እሱን ነገር ካደግኩኝ በኋላ ነው ህይወቴ ላይ ያመጣውን ኢፌክት ያየሁት። በራሴ መተማመን ላይ እኔን በምን አይነት ቪዥን ነው የማየው ማነሽ ትምህርት የሚለውን ነገር ከዛ በኋላ ደግሞ ያሉኝን ሪሌሽንሽፖች ቦይፍሬንድም ሆነ ትዳር ውስጥ ያሉኝን ሪሌሽንሽፖች እንዴት ብዬ በሴልፍ ሪስፔክት ማስኬድ አለብኝ የሚለው ላይ ትልቅ ተጽዕኖ አምጥቶ ነበርና ካለፈና ከቴራፒ በቴራፒ ፊገር አውት ካደረግኩት በኋላ ነው ይሄን ነገር ያለፈ ነገር ነው ብዬ አክሴፕት አድርጌ ትምህርቱን ይዤ ሂል አድርጌ መራመድ የቻልኩት ወደፊት። አድማጮች ውይይቱን በምስል ለመከታተል የፌስቡክ ገጻችንን ይጎብኙ። ወደ ተከታዩ መሰናዶ እንለፍ። ሮሃ ባንድ በአሜሪካ ድምፅ ስቱዲዮ በኢትዮጵያ የዘመናዊ ሙዚቃ ባንድ ውስጥ ከፍተኛ ቦታ የሚሰጠውና ከ1973 እስከ 1986 ዓ ም ከ200 በላይ አልበም የሰራውን ሮሃ ባንድ ሁለት መስራቾች በአሜሪካ ድምጽ ስቱዲዮ የጋቢና ቪኦኤ እንግዳ ነበሩ። ቤዝ ጊታር ተጫዋቹ ጆቫኒ ሪኮና ባለሊድ ጊታሩ ሰላም ስዩም የሙዚቃ ባንዳቸውን ይዘው በሙዚቃ እያጀቡ ልምዳቸውን አካፍለውናል። የተወሰነውን እናካፍላችሁ። ሰላም ስዩም እባላለሁ። የአይቤክስ እና የሮሃ ባንድ መስራች አባል ነኝ። እና ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ አርባ አምስት አመት ሊሆን ይችላል። እና ይህንንም ደግሞ በጣም ከምወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላለሁ። ጆቫኒ እስቲ አንተም ለአድማጮቻችን በእርግጥ ብዙዎቹ ያውቋችኋልና ሁላችንም እናውቃችኋለን፣ እና ግን እስቲ ለአድማጮቻችን አንተም ራስህን አስተዋውቅ። ጆቫኒ ሪኮ እባላለሁ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሀይ ስኩል እያለሁ ነው በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ እንግዲህ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ ሁልሞስት አርባ አምስት አመት አካባቢ ነው። በመናገሩ ግን እድሜያችንን ያሰይ ያሳጣ ነው እና ከዛ በኋላ እንግዲህ ከአይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ። ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት መሐሙድ አህመድ አምጥተ ነው እኛ በአንድ ውስጥ የሚሰራ ያደረግነው በክለብ ደረጃ እኛ ነበርን በአይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖቹ የነበሩት በክብር ዘበኛ የሚጫወቱ ናቸው። ለናይት ክለብ አይሆኑም ነበረ። ስለዚህ በትዝታ ጀምረን እነመላመላን እነዚህ እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማትን ለውጠን እንግዲህ በአንዶች በዛን ጊዜ አስራ ሁለት እስከ አስራ ስድስት እስከ አስራ ስምንት ነበሩ የክብር ዘበኛ የጠብ ሰራዊት ምናምን እንደዚህ እኛ በስድስት ቆጥመን ነው ሙዚቃውን። እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀ ነው። በዛ ነው አብዮት የተካሄደበት ጊዜ ነው። ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላምና ጆቫኒ የዛሬ እኔ ዛሬ በአንድ ጉዳይ እኔ የዛሬ ስምንት ዓመት በፊት መላለስ ነበር አሜሪካን ሀገር እና እንግዲህ የዛሬ ስምንት ዓመት በኋላ ነው እንግዲህ ከአንድ ሰላሳ ምናምን ዓመት በኋላ እንግዲህ የተገናኘ ነው። ለሰላሳ አመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው። እንደ ተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ? ወሬ ምናምን አልነበረም? ቀጥታ ወደ ሙዚቃ ነው ገባ። ጊታራችን አንስተን መጀመሪያ ወሬ ነው። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት፣ ጓደኛ የእኛ ፋኖች አሉ እና ተሰብስበን ነው ሄድ ነው። ሁሉም ጥግ ይዘው ያዩ ነበር። ምን እንዴት አይነት ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ። ተቃቅፈን መቼም ለስንት ደቂቃ ነው እንትን ያል ነው እና ትንሽም እንባ ምናምን አልነበረ እና በጣም ነው ደስ ያለኝ እሱን በማግኘት ማለት ነው። እንግዲህ ባለታሪኮቹ እናንተ ናችሁ ካነበብ ነው እና ከዚህ ቀደም ከተነገረው ታሪክ እንደሰማ ነው። በዳህላክና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ፣ አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት አሁን በኢትዮጵያ የሚገኙት ዳዊት ይፍሩን ጨምሮ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋ ዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን። ከዛ ለ13 ዓመት ዘለቃችሁ። ከዛ ደግሞ ፈረሰ። ለምንድን ነው የፈረሰው? ነገሩ ለነገሩ መፍረስ ሳይሆን እንደው በበቃኝ ነው እንግዲህ የወጣ ነው። ምን ለማለት ነው እሱ ጊዜው አስራ ሶስት አመት ነው አብረን የሰራልም። በምንሰራበት ጊዜ እንግዲህ ሁሉም የራሱን ደግሞ አቅጣጫ እያያዘ ሄደ። እንግዲህ በሌላ ስራ፣ በትምህርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ ወደዛ እያተኮርን ሄድን። ፕላስ ደግሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰጥተናል። እስቲ ከአሁን ወዲያ ደግሞ እስቲ ደግሞ ሌላው ደግሞ መድረኩን ለቀቅ እናድርግና ምክንያቱም አስራ ሶስት አመት በጣም ቀላል ጊዜ አይደለም። የኢትዮጵያ ሙዚቃ መቆጣጠር ማለቱ እንግዲህ ከሁለት መቶ ሀምሳ ስልሳ ሰባ በላይ ካሴቶችን ነው የሰራ ነው እንግዲህ አልቡሞችን ነው የሰራ ነው። አዎ በጣም ብዙ ነው። በዚህ አመት ይህን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው በኢትዮጵያ ሙዚቃ ውስጥ እና የእኛን አሸራ እዛ አስቀምጠን የወጣ ነው። ስለዚህ በመጨረሻ ደግሞ እንግዲህ እንዳልኩሽ አሁን እስቲ ሌላው ደግሞ እድል የሚያገኝበት እኛ እኛም ደግሞ ትንሽ ገለል የምንለውን መንገድ ፕለስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ። እንግዲህ የአሞራ ባንድ ይባላል። እንግዲህ ያ ሲጀመር ጊዜ እንግዲህ እስቲ ብለን እንግዲህ እኛም ወጣልን። እንግዲህ ግን አሁን ደስ የሚለው የእኛን አሻራ በመከተል ከብዙ ዓመት በኋላ ሁሉም ነገር ተሞክሮ አሁን ወደ ባንድ ደግሞ እየተመለሰ ነው። አሁን እንደው ከእናንተ ጋር እንዳላችሁት ቀድሞም የጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋ ዝጊ በሰባ ዘጠኝ ዓመተ ምህረት መሰለኝ አደለ ህይወቱ ያለፈው በኢትዮጵያ አቆጣጠር። አዎ ድራም የሚጫወት ነበር ሙዚቀኛም ነበር። እና በጣም የሚወደዱ ዜማዎች አሉት። ለምሳሌ ፍቅር የተለመኒ ከምንድ ላይ ና፣ እንደው ለማስታወስ ያህል ስለ ሱስ፣ እንደው ስለ ባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው። ተክሌ ተስፋ ዝጊን እንግዲህ የማውቀው ድሮ አስመራ አብረን ሆነን ነው። እንዲያውም የመጀመሪያ የእኔ ባንድ ብላክ ሶል ባንድ ይባላል። እነ ተክሌ ያቋቋሙት ባንድ ነው የነበረው። ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው። ከዛ በኋላ ግን አይቤክስ ባንድ እያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን፣ ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈለግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበር እና ፀባዩን በተመለከተ ተክሌ በጣም በጣም ትሁት ሰው እና ስነ ስርአት ያለው ሰው በጣም ወንድሜም ነበር ለእኔ በአንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ሕይወቱ ማለፉ መቼም በጣም ሁላችንም ማሳዘነን፣ እስካሁን አስታውሰዋለሁ። አሁን እንዲያውም ተውኩት እንጂ ድሮ ፍቅረ የተለመን ስሰራ አለቅሳለሁ ምንም ባይ ዝም ብሎ ነው የሚወርደው እና በጣም ግሩም ሰው ነው የነበረው። ስላስታወስሽው ደግሞ እግዚአብሔር ስትልን፣ እስቲ በሙዚቃ ደግሞ እናስታውሰው። እዚህን ውይይት ሙሉ ክፍልም በምስል በዩቲዩብ በዌብሳይት እና በድረገጻችን ላይ ታግኝታላችሁ። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አትቪ አምሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ጋቢናቪወን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። ሰላም ለእናንተ ይሁን። ميلي في كلشي we're interested of